ምሥራቅ አፍሪካ ውስጥ የፕሬስ ነጻነት ይዞታ እያሽቆለቆለ መምጣት በዘንድሮው የፕሬስ ነጻነት ቀን የመብቶች ተሟጋቾች ብዙ ትኩረት የሰጡት ጉዳይ ሆኗል። ኤርትራ፣ ሱዳን፣ ጅቡቲና ሱማሊያ የፕሬስ ነጻነት የሌለባቸው አገሮች እየተባሉ ወትሮም የሚፈረጁ ሲሆኑ ባለፉት ጥቂት ዓመታት ውስጥ ግን እንደ ኬንያና ታንዛኒያ አይነት ወትሮ የተሻለ ነጻነት እንዳለባቸው የሚነገርላቸውን ሀገሮች ጨምሮ በመላ ምሥራቅ አፍሪካ ማለት ይቻላል የሚታየው ሁኔታ እየተበላሸ መምጣቱ ይሰማል። ዳንኤል ሼሪፍ ከናይሮቢ ያጠናቀረው ዘገባ አለ። ሰለሞን አባተ ለዕለቱ አብይ ርዕስ ይዞታል። የኢትዮጵያ ባለሥልጣናት እስክንድር ነጋን ዘጠኝ ጊዜ አስረውታል በመንግሥት ላይ ማመጽ ሽብር ፈጠራና የዘር ፍጅትን የሚያካትቱ ክሶች ናቸው ሲመሠረቱበት የነበር። ይሁን እንጂ ያ ማዋከብ እስክንድርን በመንግሥቱ ላይ ትችት ያዘሉ ጽሑፎችን ከማውጣት አላቆመውም። ሐሳብን የመግለጽ ነጻነት ከሌለ ነጻነት ሊኖር አይችልም። ከዚያ ነው የሚጀምረው። ሐሳብህን መግለጽ መቻል አለብህ። እስክንድር ለመጨረሻ ጊዜ ከእስር የተፈታው አዲሱ ጠቅላይ ሚኒስትር አብይ አህመድ ቃለ መሐላ ከፈጸሙ ከጥቂት ቀናት በኋላ ባለፈው መጋቢት 27 ነበር። እናም በኢትዮጵያ ለለውጥ አንዳች ተስፋን የፈነጠቀ ብልጭታ ታይቷል። ቃል ገብተውልናል። ቃላቸውን እንዲጠብቁ እንፈልጋለን። እስካሁን አንድም ተከውኖ ያየነው ነገር የለም። ድንበር የለሽ ሪፖርተሮች የሚባለው የፕሬስ ነጻነት ተሟጋች ቡድን ኢትዮጵያን ከአንድ መቶ ሰማንያ ሀገሮች በፕሬስ ነጻነት ይዞታዋ አንድ መቶ ሐምሳኛ ቦታ ላይ ያስቀምጧታል። ይህንን ቦታዋን ካለፈው ዓመት ሰንጠረጅ ሰልፏ አልለወጠችም። የምሥራቅ አፍሪካ ሀገሮች በመሠረቱ በዓለም የፕሬስ ነጻነት ካርታ ላይ ወትሮም እንዲሁ ደመናና የአፈና ጥላ እንደ ጋረዳቸው ናቸው ኤርትራ በዓለም የፕሬስ ነጻነት መሰላል ከመጨረሻ ሁለተኛዋ ነች፣ ከሰሜን ኮሪያ ምናልባት ትንሽ ሻል አለች። ተብላ በአካባቢው ለፕሬስ ነጻነት መጥፋትና ለአፈና እንደ ሰበብ ተዘውትሮ ከሚነሱ ጉዳዮች መካከል ሽብር ፈጠራና ብሔራዊ ደህንነት ዋናዎቹ ናቸው። መገናኛ ብዙሃኑ በዚህ ምክንያት ከመታነቃቸው በተጨማሪ ጋዜጠኞችና ሰውም ራሱን በፍርሃት እንዲቆጥብ ራሱን ሳንሱር እንዲያደርግም እያስገደዱት መሆናቸውን የዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን አምነስቲ ኢንተርናሽናል አካባቢያዊ ዳይሬክተር ጆያን ኛኙኪ አመልክተዋል። ኬንያ፣ ታንዛኒያ፣ ሩዋንዳ፣ ብሩንዲ፣ ኬንያ፣ ታንዛኒያ፣ ሩዋንዳ፣ ብሩንዲ ከሶስትና አራት ዓመታት በፊት እኮ የአህጉሩ ፈርጦች ነበሩ። አየህ፣ ሁሉም ምዕራብ አፍሪካም ይባሉ የነበሩት እናንት ሰዎች ምነዋ ነዋ፣ የምስራቅ አፍሪካ አቻዎቻችሁን አትመስሉም? ምን ነዋ የእነርሱን ፈለጋ አትከተሉም ነበር። ጭብጨባው አናታችን ላይ ወጣ መሰለኝ። አሁን ምዕራባውያኑ ጭብጨባቸውን አቆሞ ጠጠር ያሉ ጥያቄዎችን ማቅረብ መጀመር ያለባቸው ጊዜ ነው። ኛኞኪ እንደሚሉት ታንዛኒያ ውስጥ ለሚዲያ ነጻነት ክፍት የነበረው መስክ እየጠበበ ነው። ድንበር የለሽ ጋዜጠኞች ቡድን የታንዛኒያን የፕሬስ ነጻነት ደረጃ በዚህ ዓመት በአስር እርከን አሽቆልቁሎ ከሰማኒያ ሦስተኛነት ወደ ዘጠና ሦስተኛነት ወስዶታል። ሰውን ያነሳሳሉ፣ ሰላምን ያደፈርሳሉ፣ ብለው ባለሥልጣናቱ የፈሯቸውን የሰፋ ተደማጭነት ያላቸውን የራዲዮ ጣቢያዎች እየዘጉ ወይም ስርጭት እንዲያቋርጡ እያደረጉ ናቸው። የኢንተርኔት ላይ ጸሐፊዎች አዳዲስ እገዳዎች ይጣሉባቸዋል። መንግሥቱን ሰቅዞ ለመጠየቅ የሚደፍር መገናኛ ብዙሃን ዕጣ ፈንታው መዘጋት እየሆነ ነው። በታንዛኒያው የሕግና የሰብአዊ መብቶች ማዕከል ባልደረባዋ ሄለን ኪጆ ቢሲምባ እማኝነት የተዘጉ አንዳንድ ጋዜጦች ነበሩ። አንዳንዶቹ እስከ ሶስት አራት ዓመት አንዳንዶቹም ከዚያ በላይ ለዘለቀ ጊዜ፣ ሌሎች ደግሞ ከናካቴው የጠፉም አሉ። ዩጋንዳ ውስጥ የጋዜጠኞች ሰብዓዊ መብቶች ተሟጋች መረብ ያሰባሰባቸው የቪዲዮ ማስረጃዎች ፖሊስ ዘጋቢዎችን በጭካኔ ሲያጠቃና ሲደበድብ ያሳያሉ። ባለፈው የአውሮፓ 2017 ዓ.ም ዩጋንዳ ውስጥ የፕሬስ ነፃነት ቀንደኛ ረጋጭና ጠላት ፖሊስ እንደነበረና ይህ ባህሪውም የቆየ መሆኑን የሰብዓዊ መብቶቹ ቡድን አስተባባሪ ሮበርት ሴምፓላ ተናግሯል። ፖሊስ እጅግ የከፋ ጥፋት ነው ያለበት ምክንያቱም ከ113ቱ ጥቃቶች ለ83ቱ ተጠያቂ ነው። ይህ 73 ከመቶ ማለት ነው። በሌላ በኩል ግን በፕሬስ ላይ በጋዜጠኞች ላይ ጥቃት አድርሶ በሰላም የሚኖር ወይም በነፃ የሚለቀቅ የፖሊስ አባል የለም ሲሉ የዩጋንዳ ፖሊስ ቃል አቀባይ ኤሚሊያን ካይማ ለቪኦኤ ተናግረዋል። ወደ ፍርድ ቤት ወስደናቸዋል። እነኛ ጉዳዮች ላይ ምርመራውን አካሄደናል። ፍርድ ቤቶቹ ጥፋተኛ መሆናቸውን በይነው ቅጣት ፈርደውባቸዋል። ፍርዱም ተፈጻሚ ሆኗል። ይህ የፖሊስን ስሜት ያሳያል። ድንበር የለሽ ሪፖርተሮች አርኤስኤፍ የዩጋንዳን የፕሬስ ነጻነት ደረጃ በአምስት እርከን ዝቅ አድርጎ ከ180ዎቹ ሀገሮች 117ኛ ላይ አስቀምጧታል። የጸጥታ ተቋማቱ ጋዜጠኞችን ኢላማ ያደርጋሉ የሚል የበረታ ቅሬታና ክስ አለው አርኤስኤፍ በአካባቢው ያሉ አንዳንድ መገናኛ ብዙሃን የሕግ ክልከላዎችና የመንግሥቱን ጫና እየተቋቋሙና መልሰው እየተጋፉ መሆናቸውም ይነገራል። ኬንያ ውስጥ ለተከናወነ የተቃዋሚ ፓርቲ ፕሮግራም ሽፋን የሰጡ አራት የቴሌቪዥን ጣቢያዎች እንዲታገዱ መደረጉ እጅግ የበዛ ተቃውሞና ቅሬታዎችን አስነስቶ ነበር። በቴሌቪዥን ጣቢያዎቹ ላይ የተጣለው እገዳ እንዲነሳ ፍርድ ቤት የሰጠውን ትዕዛዝ መንግሥቱ ሳያከብር በመቅረቱ ጠበቆች የካቲት ውስጥ ብርቱ ተቃውሞ አስነስተው ነበረ። ኬንያ ቀስ በቀስ የፕሬስ ነጻነትን እየሸረሸረች ነው ያለው አርኤስኤፍ የኬንያን ደረጃ በዓለም የነጻነት መዝገብ ላይ ወደ ዘጠና ስድስተኛ ቦታ ዝቅ አድርጓል። የፕሬስ ነጻነት፣ ሐሳብን የመግለጽ ነጻነት፣ የመገናኛ ብዙሐን ነጻነት ሲነካና ሲገደብ ዜጎች ሊጨነቁ ሊጮኹ ይገባል ብለዋል። የአምነስቲ ኢንተርናሽናል የምስራቅ አፍሪካ አካባቢ ዳይሬክተሯ ጆያን ኛኙኪ ዜጎች ጠባቂያቸው እንደሆነ ሁሉ ለመገናኛ ብዙሃን ነጻነት እንደ አንድ ሆነው መቆም አለባቸው በልማት ወደፊት እንዲራመዱ መብቶቻቸውን እንዲከበሩ ያስችላቸዋልና የፕሬስ ነጻነት እንደ እውነቱ በአካባቢው የእያንዳንዱ ዜጋ ነጻነት መሆኑ ሊታወቅ ይገባል። ኛኙኪ ይቀጥላሉ፣ መጪውን ዘመን በተስፋ ጽናት ለማየት ምክንያት አለን። ሰዎች ስለ ነጻ ፕሬስ አስፈላጊነት ሊቆሙ እየነቁ ናቸውና።